የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋው ነኝ ጽዮን ግርማ ከጎኔ ጋቢና ትገኛለች። ሰላም እንደምናመሻችሁ። የዛሬውን ዝግጅቶቻችንን እናስተዋውቃችሁ። ጋምቤላ ውስጥ የክልሉ ተወላጅ የሆኑ አሜሪካዊ ሐኪምን ጨምሮ ሌሎች አራት የክልሉ ተወላጆች እስርን የተመለከተ ዘገባ ይኖረናል። በሌላ ዘገባ ስደተኛውና በትችት አቅራቢነቱ የሚታወቀው ጋዜጠኛ አሁንም በሕይወት ለመኖሩ ማስረጃ እንድታቀርብ የቱርክ ፕሬዝዳንት ጠየቁ። ጀማል ካሾጊ በተለይ ከአሁኑ የሳዑዲ ንጉሥና መንግሥት ጋር አይግባባም። ትራምፕና አሜሪካ በሚሰጡት ድጋፍም ደስተኛ አይደለም። ዝርዝሩን ይዘናል። የላሊበላ ቅርስ አሳሳቢነቱ የተሰማቸው የከተማዋ ነዋሪዎች በሰላማዊ ሰልፍ ተቃውሟቸውን ገልጸዋል። በተለይ ቤተክርስቲያኖቹ ካሉበት የእድሜ ቆይታ አንጻር ድንጋዩ በእድሜ ብዛት እየሳስታና እየሳስታ የመጣ በመሆኑ ያንን ክብደት መሸከም በማይቻልበት ሁኔታ ነው። ዝርዝሩን ይዘናል። ቼዝ ዘድሪም በተሰኘ የባህል የጥበባትና የውበት ድርጅት የባህል መድረክ በሲልቨር ስፕሪንግ ሜሪላንድ ግዛት አርብ ምሽት ተዘጋጅቶ ነበር። በርካታ አፍሪካውያን በምሽቱም ታድመው ነበር። ኢህአዴግ ባለፈው ሳምንት ውስጥ ለሶስት ቀናት ያካሄደውን 11ኛውን ድርጅታዊ ጉባኤውን በይፋ መጠናቀቁን ጉባኤው ያወጣው መግለጫ በተመለከተም ያነጋገርነው እንግዳ ሁለተኛ ክፍል ይዘናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉት ዓለም አቀፍ የምሽቱ ዜናዎቻችን ተመልሰን መተናል። በድንገት እንደጠፋ የተነገረው የሳውዲው ጋዜጠኛ ጀማል ፍለጋ ኢስታንቡል የሚገኘው የሪያድ ቆንስላ ጽህፈት ቤት መበርበር እፈልጋለሁ ሲል የቱርክ የውጭ ጉዳይ ሚኒስትር ጠየቀ። ይሁንና ቱርክ ላቀረበችው ጥያቄ እስካሁን ከሳውዲ በኩል የተሰጠ ምንም መልስ የለም። ይልቁንም የሳውዲ ባለስልጣናት የቱርክ ጥርጣሬ መሰረተ ቢስ ነው ሲል ነው የሚሰማው። የሳውዲ አልጋ ወራሽ ልዑል መሐመድ ቢን ሳልማን ባለፈው ሳምንት በተናገሩት ቃል ግን የደረሰበት በጠፋው የ59 አመቱ ጋዜጠኛ ጀማል ካሾጊ ጉዳይ ሪያድ አንዳችም የምትደብቀውም ሆነ የምንሰጋበት ነገር ስለሌለ በቱርክ መንግስት በኩል የቀረበው ጥያቄ ትቀበላለች ማለታቸው አይዘነጋም። የቱርክ ባለስልጣናት እና ጋዜጠኛው ሀገራቸው ውስጥ በሚገኘው የኢስታንቡል የሳውዲ ኤምባሲ ውስጥ እንደተገደለ ይጠራጠራሉ። ግቢው ይፈተሽልን የሚለውን ጥያቄ ከዚሁ ጥርጣሬ የመነጨ መሆኑም ይታወቃል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሀይሌ ስልጣናቸውን ለቀቁ። ፕሬዚዳንት ዶናልድ ትራምፕ በዋይት ሀውስ ከአምባሳደሩ ጋር ከተነጋገሩ በኋላ በሰጡት ቃል አምባሳደር ሄሊ በአመቱ መጨረሻ ላይ ስልጣናቸውን እንደሚለቁ ገልጸዋል። ይሁንና አሉ ትራምፕ አምባሳደር ሄሊ በሌላ ስልጣን የአስተዳደሬ አካል እንደሚሆኑ ተስፋ አደርጋለሁ። ኒኪ ሄሊ በተባበሩት መንግስታት ዩናይትድ ስቴትስ ከወከላቸው አስቀድሞ የደቡብ ካሮላይና ገዢ በመሆን ያን ቦታ በመያዝ የመጀመሪያዋ ሴት ባለስልጣን ነበሩ። ለአፍጋኒስታን ሰላምና እርቅ የተመደቡት አሜሪካዊ ልዩ ተወካይ ዛልማይ ካሃላሊዛድ ፓኪስታን ውስጥ ከፍተኛ ባለስልጣናት ጋር ተገናኝተው ታሊባንን ከካቡል መንግስት ጋር ወደ ጠረጴዛ ውይይት ለማምጣት የሚያስችል ሁኔታ ላይ የጎረቤት ፓኪስታን እገዛን አስመልክተው ውይይት ማድረጋቸው ተገለጸ። ብዙ ህይወት የጠፋበት የአፍጋኒስታን ጦርነት ባለፈው እሁድ አስራ ሰባተኛ ዓመቱን መያዙ ይታወቃል። በአፍጋኒስታኑ የቀድሞ የዩናይትድ ስቴትስ አምባሳደር ካሃላ ሊዛድ ከፓኪስታን ውጭ ጉዳይ ሚኒስቴር ቴማ ጃሙጃ ጋር በልኡካን ደረጃ የተካሄደው ውይይት መምራታቸውም ታውቋል። የውጭ ጉዳይ ሚኒስትር ቃል አቀባይ ሞሐመድ ፋይዛል እንደገለጹት ከሁለቱም በኩል የተውጣጡ የደህንነት የመከላከያና የዲፕሎማቲክ ባለስልጣን በውይይቱ ተካፍለዋል። አድማጮች ለሰዓቱ ያዝ ናቸው። አጠራ ያሉ ዓለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና ጽዮን ግርማ አብረን ከአድማስ እንሻገርላችኋለን። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር ወደ መጀመሪያው ዘገባችን የምናልፈው ጋምቤላ ውስጥ የክልሉ ተወላጅ የሆኑ አሜሪካዊ ሐኪምን ጨምሮ ሌሎች አራት የክልሉ ተወላጆች እስርን በተመለከተ ለዛሬ ዘገባ ይዘናል። ቆንጅታ የናት የዘገበችው፣ ወደዛው እንለፍ። ጋምቤላ ከተማ ውስጥ የክልሉ አስተዳደር ባለስልጣናት ይውረዱ እያላችሁ ህገወጥ ተግባር እየፈጸማችሁ ነው፣ ሁከትም እየቀሰቀሳችሁ ነው ተብለው ቢያንስ አራት የአኙዋክ ጎሳ አባላት መታሰራቸውን የክልሉ ነዋሪዎችና በውጭ ሀገር የጋምቤላን ጉዳይ የሚከታተሉ የክልሉ ተወላጆች ገልጸውልናል። ከኑዌር ጎሳ የሆኑም ታስረዋል የሚል ሰምተናል ይላሉ ምንጮቹ። ከታሰሩት መካከል አንደኛው ሚኒሶታ ነዋሪ የሆኑት ኢትዮጵያዊ አሜሪካዊ የአእምሮ ሐኪም መሆናቸውን ነው ምንጮቹ የገለጹልን። ሌላው ዳልድም ተብሎ የሚጠራው የጋምቤላ ወጣቶች ለለውጥ ንቅናቄ መሪ እንደሆነ ገልጸውልናል። ጋምቤላ ከተማ መምህር የሆኑት አቶ ኦጁሉ ቦካን ማምሻውን በስልክ አግኝተናቸዋል። እሁድ ተያያዙ እና አሁን አልተፈቱም። ያው እሱ ዶክተር ማኝ ኩም እና ቧንጉ ጉታ የቡድኑ መሪ ማለት ነው፣ የዳልዲም መሪ። አሁን ቅርብ ጊዜ ደግሞ ሶስት ኑዌር ታስሯል የሚባል ነገር ሰምተናል። ፕሬዚዳንት የማይደግፉ ሶስተኛው እኮም ውጅሉ የሚባል አለ፣ ስቲል በዳልዲን ውስጥ የሚሰራ ማለት ነው። እሱ ባለ ሀብት ነው፣ ግን ያው አንድ ላይ ይሰራል ከኛ ጋራ። ግን ከዛ በፊት ግን መጀመሪያ የተያዘ ልጅ አለ። ቀኑ በትክክል አላስታውስም፣ ግን አንድ ሳምንት ይሆናል ከተያዘ አሁን እዛ ጋር ታስሮ ነው ያሉ። በምን ምክንያት ነው የታሰሩት? ምንድነው ሰላማዊ ሰልፍ ተደርጎ ህዝቡ የአመራር ለውጥ ይደረገልን ሲሉ ነበር። በሰላማዊ ሰልፍ ላይ ማለት ነው። እና ለውጥ እንፈልጋለን፣ ታፍነን አንኖርም ምናምን ብሎ እንደ እናንተ የተሾሙ ሰዎች ዝም ብላችሁ እንደዚህ ይውረዱልን በማለት በህግ ያስቀጣቸዋል ተብሎ ተያዝ እሱ ነው አንዱ። ሁለተኛው ያለው አሁን አለመረጋጋት ምክንያቱ እናንተ ናችሁ። እናንተ ባትበጠብጡ ያው ሰላሙ ባይጠፋ ነበር። እና እናንተ ናችሁ አሁን የሰላሙ እንዲጠፋ ያደረጋችሁት። እናንተ ሪስፔክት የላችሁም። ለምን በሕግ እንትን የተሾሙ ሰዎች ለምን ሰው ፊት ሰድቡት አላችሁ ምናምን በሚል በተለይ ፕሬዚዳንቱ ማለት ነው። የታሰሩትን ሰዎች ባሉበት ቦታ ለማየት ችላችኋል። እናንተ ሰው ቤተሰብ ያያቸዋል መጀመሪያ አይፈቀድም ነበረ፣ ግን አሁን ያው አሉ የሆነ ቦታ ጣቢያ ሳይሆን የሆነች ግን ማየት ይቻላል ማለት እኔ አልሄድኩም፣ ግን ጓደኞች ሂደው አይተዋል። ግን ማነው ያሰራቸው? በምን ምክንያት ነው ምናምን በቃ አለቃዎች እምቢ ያሉ እኔ አላቅም እኔ አላቅም ነው እያሉ ያሉ። አሁን ኢትዮጵያዊ አሜሪካዊ እንደሆኑ የተነገረን ዶክተር ማኝኒያንግ ባለፈው ሳምንት በወቅቱ ሰዎች የተገደሉበትና ሌሎችም የቆሰሉበትን የጸጥታ ኃይሎች ጥቃት በተመለከተ ባቀረብነው ሪፖርት በስልክ ያነጋገርናቸው ሲሆኑ በጠቅላይ ሚኒስትር አብይ አህመድ የሚመራው የለውጥ እንቅስቃሴ ወደ ክልላችን መድረስ አለበት እንዳሉን ይታወሳል። ዊኒፔግ ካናዳ የሚኖሩት የክልሉ ተወላጅና ጉዳዩን የሚከታተሉት አቶ አጉዋ ጊሎም ዶክተር ሚያንግ መታሰራቸውን አረጋግጠውልናል አ ዶክተር ማኝን በቅርብ አውቀዋለሁኝ የ የአእምሮ ሕክምና ዶክተር ናቸው። ሳይኮሎጂስት ናቸው። እዚህ መኒሶታ ሆነው እሱም ፕሮፌሽናል ስራ ይሰራ ነበር። ትውልድ ኢትዮጵያዊ አሜሪካዊ ናቸው። በግል ስራ ነበር እዚህ የሚሰራ የራሱ ክሊኒክ ሁሉ አለው። አገር ቤት ሄዶ የጀመራቸው ስራዎች አሉት። እንደሚታዩ እንግዲህ አገር ቤት ብዙ ድጋፍ የሚችሉ ዜጎች አሉን ሁሉም ሄዶም የራሱ አጽዋጽኦ ለማበርከት ነው ሄደው ነጀመር ስራዎቹም፣ እዛ ነበር መስራት የጀመረው። እዚህ ቤተሰብ አላቸው ሚኒሶታ? አዎ ቤተሰብ አለው። ሊያገኟቸው ያሉበትን ሁኔታ በምን እንደታሰሩ የመሳሰለውን መገናኘት ችለዋል፣ መጠየቅ ችለዋል ቤተሰቦቻቸው? አዎ አዎ አዎ አናግሪያቸዋለሁ። እነሱም እያውቃሉ እንደታሰሩ ስለ ኢትዮ አሜሪካዊው መታሰር ጉዳይ ያውቅ እንደሆነ ከአዲስ አበባ የዩናይትድ ስቴትስ ኤምባሲ ለጊዜው ምላሽ ለማግኘት አልቻንም። ጠይቀን እናቀርባለን። የዊኒፔጉ ነዋሪ በመጪዎቹ ቀናት ሚኒሶታ ውስጥ የተቃውሞ ሰልፍ ለማካሄድ እቅድ እንዳላቸው ገልጸውልናል። ቆንጅትን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የላሊበላ ቅርስን እንታደግ በማለት የከተማዋ ነዋሪዎች ከትላንት በስቲያ ሰላማዊ ሰልፍ አካሂደዋል። ቅርሱ በሰው ሰራሽና የተፈጥሮ አደጋ ጉዳት እንደደረሰበት ተገልጿል። ሙሉ ጥገና እስኪደረግለት ተብሎ የተሰራለት ጊዜያዊ ጣሪያ ቅርሱንም እየተነጣጠቀው ነው ሲሉ የቤተ ክርስቲያኑ አስተዳዳሪዎች ስጋታቸውን ገልጸዋል። አስቴር ምስጋናው ዝርዝሩን ይዛለች። የኢትዮጵያን ቀደምት የስልጣኔ አሻራን የገለጠ የህንፃ ጥበብ ነው ቅዱስ ላሊበላ። ይህ ከአንድ አለት ተፈልፍሎ የተሰራ ውቅር አብያተ ክርስቲያናት ከዘጠኝ መቶ ዓመት በላይ እድሜ ያስቆጥሯል። እንደ አውሮፓውያን አቆጣጠር በ978 ዓ ም ከኢትዮጵያ አልፎ የዓለም ቅርስ ሆኖ ተመዝግቧል። ድንቅ የተባለው ይህ የታሪክ አሻራ በተለይ ከመቶ ዓመት ወዲህ የሰው ሰራሽና የተፈጥሮ አደጋዎች ተጋርጠውበታል። በተለይ ከአስር ዓመት በፊት ለመንግስትም ሆነ ለዩኔስኮ ቅርሱ ጥገና እንደሚያስፈልገው በተደጋጋሚ በቤተ ክርስቲያኑ አስተዳዳሪዎች ጥያቄ ቀርቧል። የኋላ የኋላ ግን ዋናው ጥገናው እስኪደረግ ድረስ ለአምስት ዓመት ብቻ ከዝናብና ከፀሐይ እንዲከላከል ተብሎ የተሰራው የባሰውን ቅርሱን ለመጉዳት ምክንያት ሆናል ይላሉ ምዕመናንና አስጎብኚዎቹ። ይህ ያሳሰባቸው የከተማዋ ነዋሪዎች ትላንት ላሊበላን እንታደግ በማለት ሰልፍ አድርገዋል። አስጎብኚ ቀሲስ ደምሴ አስተያየቱን እንዲሰጥቶኛል። መጠለያው የቆመው ከአንዱ ቤተ ክርስቲያን አናት አሊያም በቤተ ክርስቲያን ውስጥ ለውስጥ ከሚገኘው ታነል አናት ላይ የቆመ በመሆኑ በተለይ ቤተ ክርስቲያኖቹ ያካሉበት የእድሜ ቆይታ አንፃር ድንጋው በእድሜ ብዛት እየሳስታ እና እየሳስታ የመጣ በመሆኑ ያንን ክብደት መሸከም በማይቻልበት ሁኔታ ነው። ስለዚህ እነዚህ ጥናቶች የመጀመሪያው ነገር የቆመው ኪለሩ የቆመው አንዱ ቤተ ጎልጎታ በሚባሉ አናት ላይ ነው። ሌላኛው እንደገና በቤተ አባ ሊባኖስ አናት ላይ ነው። ሌላኛው እንደገና ከቤተ ማኑኤል ድርጌስር ወይም በውስጥ ውስጥ ከሚገኘው ታናት አናት ላይ ነው። ስለዚህ እነዚህ ታዲያ እነዚህ መጠለያ የቆሙባቸው አናቶች ወደፊት ለመደርመስ የሚያስችላቸው ሁኔታ ያለበት ሁኔታ በመሆኑ ይሄ እንዲጠና ተደርጎ ነበረ። ስለዚህ ሁለቱ ወይም ሶስቱ ድርጅቶች ያጠኑ ጥናት የተለያየና በተለያየ አካባቢውን ሕዝብ በሚያምታታ ጉዳይ ላይ በመሆኑ አንደኛ ጥናቱ ሕዝቡ የሚያውቁ እና የሚያምንበት ራሱ ሕዝቡ በአካል ያውቀዋል። ስለዚህ የቆመው አናቱ ላይ በመሆኑ የቆመው ከታናሉ ላይ በመሆኑ የቆመው ከቤተክርስቲያኑ ራሱ ላይ በመሆኑ ምንም ጥርጥር የለውም። ሌላ ጥናት ሳይንሳዊ የሆነ ዝርዝር ሁኔታ ሊያስፈልግ አይችልም። ስለዚህ በዚህ መሰረት ይሄ መጠለያ ምንም ሁለተኛ፣ ሶስተኛ አማራጭ አይኖርበት መነሳት አለበት የሚል ጥያቄ ነው ለተደጋጋሚ ጊዜ ሲቀርብ የነበረው። ስለዚህ ይሄ ጥናት በተለያዩ አካላት የተጠና ጥናት ስለነበረ ነው። የቤተ ክርስቲያኗ ዋና አስተዳዳሪ አባ ጽጌ ስላሴ መዝገቡ እንደሚሉት የቅርሱ ጥገና በመንግስትም ሆነ በዩኔስኮ ትኩረት እንዳላገኘ ይናገራሉ። አስር አመት በፊት እነዚህ የተጎዱት አብያተ ክርስቲያናት ጥገና እስከሚደረግላቸው ዓለም አቀፍ ምርምር ተደርጎ በምን ይጠገናሉ ማን ይጠግናቸዋል የሚለው እስከሚጠና ድረስ አሁን ባሉበት ፀሐይና ዝናብ ቢያልፍባቸው ጉዳታቸው ስለሚጨምር ተብሎ በአውሮፓ ኅብረት ፈንድ ለአራቱ ወይም ለአምስቱ አብያተ ክርስቲያናት መጠለያ ተሰርቶላቸዋል። እነዚህ መጠለያዎች የተቀመጠላቸው ጊዜ በነበረው በጊዜው የተገለጸው ከአምስት ዓመት በላይ አይቆዩም፣ እስከዚያ ድረስ የሚጠገንበት ቴክኖሎጂ ተገኝቶ ቅርሶቹ ተጠግነው ይነሳል ወይም ደግሞ ዘላቂ የሆነ መጠለያ ይሰራላቸዋል የሚል ቃል ነበር የተገባው። ሆኖም ግን እነዚህ ከአምስት ዓመት በላይ አይቆይም የተባሉት መጠለያዎች አሁን ከአስር አመት በላይ አስቆጥረዋል። ጊዜያቸው ከማለፉም ባሻገር የተሰሩበት ብረት በጣም ከባድ እና እያንዳንዱ ትንንሽ ብረቶች የሚባሉት ሳይቀር በክሬን ነው እየወጡ የተሰሩትና በጊዜው የነበረው የአካባቢው የነፋስ መጠንና አሁን ያለበት የነፋስ መጠን በሙያተኞች ሲጠና እጅግ ልዩነት አለው። አሁን ሀይሉ እየጨመረ መጥተዋል የነፋሱ ኃይል በዚህ ምክንያት ምናልባት ከባድ ነፋስ ወይም ደግሞ የመሬት መንቀጥቀጥ ቢፈጠር ራሳቸው ምንም አይሆኑም፣ በላይ ያለው ብረት ግን በራሳቸው ከቅርሶች ላይ ከወደቀ ያጠፋቸዋል በሚል ስጋት አሁን መጠለያው የሚያሳየው ክፍተት ስላለ እንዲነሳ የሚል ያው መንግስትም አምኖበት የዩኒስኮ ባለሙያዎችን በተደጋጋሚ አምነውበት በአሁኑ ጊዜ ጥናቱ አልቆ ተግባራዊ እንዲሆን በማለት የተወጣ ሰልፍ ነበረ። አባ ጽጌ ስላሴ ያክለውም ቅርሱን ለመጠገን የሚያስፈልገው ወጪ 300 ሚሊዮን ብር ሆኖ ሳለ የኢትዮጵያ መንግስት ግን በዚህ ዓመት የመደበው 20 ሚሊዮን ብር ብቻ ነው። በተደጋጋሚ ጥናት እየተደረገ ነው፣ ጥናቱ ተጠናቋል ቢሉም አምስት ዓመት ሙሉ ጠብ ያለ ነገር የለም ነው ያሉት። ጉዳዩን የሚመለከተው የኢትዮጵያ ቅርስና ጥበቃ ባለስልጣን ነው። ዋና ዳይሬክተሩ አቶ ዮናስ ደስታ ትላንት ከአማራ ቴሌቪዥን ጋር በነበራቸው ቆይታ ጥገናውን ለማስጀመር ጥናቱ የተጠናቀቀ ሲሆን የበጀት ችግር እንዳጋጠማቸው ይናገራሉ ጥናት ብቻ ሳይሆን የፓይለት ፕሮጀክቶችንም እና ከነሱ ጋር የተገኙትን ውጤቶች ሪፖርት ለዩኔስኮ አቅርበን ባለፈው ግንቦት ወር የዩኔስኮ ኤክሮምና አይኮሞስ የፊልድ ምዘና እዛው ላሊበላ ድረስ መጥተው አከናውነው እነሱም ይሄን አይተው ያደረግነውን ጥረት ጎልብቶ ለሁሉም አብያተ ክርስቲያናት ይሄን ነገር በማከናወን ቅርሶቹን ልንታደግ እንደሚገባ የያዝነው ነው አቅጣጫ ትክክለኛ፣ ተገቢና ይሄን ተሞክሮ እንደገና ወደ ተግባር በማስፋት ሊከወን እንደሚገባ የሚያሳይ ሪፖርት ባለፈው ሳምንት ቀርቦልናል። ብዙ ነው የሚጠይቀው የፋይናንስ አቅም በአንድ ጊዜ ስራዎችን ለማከናወን። ስለዚህ የፋይናንስ አቅሙ ከባለስልጣን መስሪያ ቤቱ አቅም በላይ ስለሆነ ሁሉም ለዚህ ግብዓት ሊኖራቸው የሚችሉ አካላት እዚህ ጉዳይ ላይ ልዩ ትኩረት ሰጥተው ድጋፍ እንዲሰጡን ነው በተደጋጋሚ እየጠየቅን ያለ ነው። ዓለም አቀፍ የሆኑ ኮንትራክቶች ውስጥ ለመግባት የግድ የፋይናንስ አቅሙ በእጃችን ሊኖር ይገባል። ስለዚህ ያንን የማረጋገጥ ስራ ነው ላለፉት ሁለት ወራት እየሰራን ያለ ነው። አቶ ዮሐንስ አክለውም በቅርቡ በየደረጃው ከሚገኙ አካላት ጋር ምክክር በማድረግ የቱሪዝም ልማት ፈንድ የተቋቋመ ሲሆን ህዝቡ ድጋፍ እንዲያደርግም ጥሪ አቅርበዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር ወደሚቀጥለው ዘገባችን የምናልፈው ሳውዲ አረቢያው ስደተኛውና በትችት አቅራቢነቱ የሚታወቀው ጋዜጠኛ አሁንም በሕይወት ለመኖሩ ማስረጃ እንድታቀርብ የቱርክ ፕሬዚዳንት ጠየቁ። ፕሬዚዳንቱ ይህን ጥያቄ ያቀረቡት ጋዜጠኛው ኢስታንቡል በሚገኘው የሳውዲ ቆንስላ ጽፈት ቤት ውስጥ ተገድሏል የሚል ክስ በቀረበበት ወቅት ነው። ትውልዱ ሳውዲ የሆነው ጀማል ካሾጊ ባለፈው አርብ ቆንስላው ጽፈት ቤት የገባው ከአንዲት የቱርክ ዜግነት ካላት እጮኛው ጋር የፈጸመውን ጋብቻ የሚያረጋግጥ ህጋዊ ሰነድ ለመውሰድ ነበር ተብሏል። ከዚያ ወዲህ ግን ወጥቶ አልታየም። ጀማል ካሾጊ በዋሽንግተን ፖስት ጋዜጣ አምደኛ ለመሆን አስመልክቶ ከተቀጠሩ ከመቀጠሩ በፊት ነው ተብሏል። ይህ ሁኔታ የተፈጠረው የጋዜጠኛው መሰወር በቱርክና ሳዑዲ አረቢያ መካከል ዲፕሎማሲያዊ ቀውስ እንደሚጭር እና በአካባቢ ያለውን ውጥረት ይበልጥ እንደሚያባብስ ጠቅሶ ባልደረባችን ሄንሪ ሪጅዌል ተከታዩን ዘገባ አጠናቅሯል። ትዝታ በላቸው ታቅርበዋለች። በኢስታንቡል ሳዑዲ አረቢያ ቆንሲላ ጽህፈት ቤት ውስጥ ምንድን ነው በጋዜጠኛ ጀማል ካሽጊ ላይ የተፈጠረው? በአሁኑ ጊዜስ የት ነው ያለው? ከተሰወረ አንድ ሳምንት በኋላ እንኳን መልስ ያላገኙ ጥያቄዎች ናቸው። ወዳጆቹና ደጋፊዎቹ ትላንት ቆንሲላው ህንፃ ደጃፍ ሰልፍ አካሂደዋል። የቱርክ ፕሬዝደንት ሪሴፕ ታይፕ ኤርዶጋን ካሽጊን የገለጹት የግል ጓደኛዬ ሲሉ ነው። ፕሬዝደንቱ ዛሬ ቡዳፔስትን በጎበኙበት ወቅትም ሪያድ ጋዜጠኛ ካሽጊ በህይወት ለመኖሩ ማስረጃ ማቅረብ አለባት ብለዋል። የሳውዲ ቆንሲላ ባለሥልጣናት ሰውየው ወጥቶ ሄዷል በማለት ብቻ ራሳቸውን ማዳን አይችሉም። እነኚህ ባለሥልጣናት ለዚህ ማስረጃ የማቅረብ ኃላፊነት አለባቸው። ካሽጊ ወደ ቆንሲላው የሄደው ባለፈው ሳምንት ማክሰኞ ሲሆን ምክንያቱም ከቱርካዊት እጮኛው ጋር የፈጸመውን ሕጋዊ የጋብቻ ሰነድ የተሟላ ለማድረግ እንደነበር ተገልጿል። በውጭ ሆና ስትጠባበቅ የነበረችው እጮኛው የካሽጊ ሳይወጣ መቆየት በጣም እንዳሳሰባት ትናገራለች። ምርመራውን የያዙ የቱርክ ፖሊሶች ካሺጊ ተገሏል፣ አስከሬኑም በዲፕሎማቲክ መኪናዎች ከአካባቢው ተወስዷል ብለው ያምናሉ። ካሺጊ በአሁኑ ጊዜ የት እንዳለ አይታወቅም ሲሉም የኤምባሲው ዋና ጸሐፊ ሞሐመድ አልኦታቢ አስረድተዋል። ዘ ኮንስሌት አንድ ዘ ኤምባሲ አር ዋርኪንግ ቱ ሰርች ፎር ሂም ቆንሲላውና ኤምባሲው በጋራ ሆነው ካሾጊ የት እንዳለ ለማግኘት እየሰሩ ናቸው። እኛም በጉዳዩ ሐሳብ ውስጥ ገብተናል። በሌላ በኩል ግን ካሺጊ በተሰወረበት ጊዜ አካባቢ ለምን በርካታ የሳዑዲ ባለሥልጣናት ኢስታንቡል አውሮፕላን ማረፊያ እንደታዩ የቱርክ ደህንነት ሠራተኞች ምርመራው ይዘዋል ጀማል ካሾጊ የሳውዲ አረቢያን መንግስት በመተቸት ባቀረባቸው ጽሁፎቹ ምክንያት ብቀላ ይደርስብኛል በሚል ፍራቻ ያለፈውን ዓመት ያሳለፈው እዚህ ዩናይትድ ስቴትስ ውስጥ ነው። ለመጨረሻ ጊዜ የታየውም ከመሰወሩ ሶስት ቀናት አስቀድሞ ለንደን ላይ በተጠራ የመካከለኛው ምስራቅ የሰላም ጉባኤ ላይ ነው። በዚያን ወቅት ካሾጊ ሲናገርም የፍልስጤማውያን ጉዳይ ሳውዲ አረቢያ ውስጥ አሁንም አብይ ጉዳይ ነው። መንግስት ምንም እንኳ ሀገሪቱን ሙሉ በሙሉ ቢቆጣጠርና ሰዎችን በማሰር የተቃውሞ ድምፆችን ቢያፍንም ጉዳዩ አሁንም አንገብጋቢ ነው። ጋዜጠኛ ጀማል ካሾጊ የሳውዲውን ልዑል አልጋወራሽ ሞሐመድ ቢን ሳልማን እና ዋሽንግተን ራሳቸውን የለውጥ አራማጅ አድርገው ለተነሱት ሰው የምትሰጠውን እርዳታ አጠንክሮ ይተቻል። ዴቪድ ሃርድስ የካሾጊ ጓደኛና ሚድልስ አይ የተሰኘው ጋዜጣ ዋና አዘጋጅ እንዲህ ይላል። ጀማል ካሾጊ በተለይ ከአሁኑ የሳውዲ ንጉሥና መንግሥት ጋር አይግባባም። ትራምፕና አሜሪካ በሚሰጡት ድጋፍም ደስተኛ አይደለም። ካሾጊ የራሳቸው የሳውዲዎቹ ልጅ መሆኑ ደግሞ አልረዳውም። ነጻ አመለካከት ገነባ። በንጉሱና በመንግሥቱም ላይ ትችትን በግልጽ ማቅረብ ጀመረ። ስለዚህ ባለሥልጣናቱ ማስወገድ ነበረባቸው። ይህን ጉዳይ አስመልክቶ አንካራ ለሳውዲ ጠንካራ ምላሽ እንድትሰጥ ጫናው በርትቶባታል ሲል የሚድል ኢስት አይ ጋዜጣ ዋና አዘጋጅ ዴቪድ ሄርስት ያክላል። ቱርክ አራት ሚሊዮን አረብኛ ቋንቋ ተናጋሪዎች አሏት። ከግብፅ፣ ከሶሪያና ከየመን የመጡ ብዙ ሺህ ተቃዋሚዎችንም ታስተናግዳለች። እናም ቱርክ የእነዚህን ዜጎች ደህንነት ማስጠበቅ ካልቻለች ፈጽሞ የተረጋጋች ሀገር ሆና መቀጠል አትችልም። የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ይህንኑ ጉዳይ በተመለከተ በሰጠው አስተያየት ጋዜጠኛ ጀማል ካሾጌ ተገሏል የሚለውን የቱርክ ድምዳሜ ማረጋገጥ አልችልም፣ ሁኔታውን ግን በቅርበት እየተከታተልኩ ነው ብሏል። ገጽታን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ቼዝ ዘ ድሪም በተሰኘው የባህል የጥበብና የውበት ድርጅት የባህል መድረክ በሲልቨር ስፕሪንግ ሜሪላንድ ግዛት አርብ ምሽት ተዘጋጅቷል። በምሽቱ በርካታ አፍሪካውያንን ጨምሮ አሜሪካውያንም ተሳትፎበት ነበር። የምሽቱ መሪ ርዕስም በየአመቱ ከጥቅምት ወር ጋር በተያያዘ የሚታሰበውን የጡት ካንሰር የሚመለከታቸው ባለሙያዎችና በካንሰር ህመም የዳኑ ተሞክሯቸውን ተሸካሚው አካፍለዋል። የተለያዩ የአፍሪካ ሀገራት አልባሳትና የየሀገራቱ የባህል መገለጫ መድረኩ ላይ ቀርበዋል። መስታወት አድራጋው ተከታዩን ይዛለች። ለሶስተኛ ጊዜ የተዘጋጀው አመታዊው የባህል ምሽት መድረክ የተለያዩ ባህላዊ ሙዚቃ፣ ዳንስ እና በአፍሪካውያኑ የተዘጋጁ የተለያዩ ባህላዊ አልባሳት ታሪክ በማጣቀስ ለታዳሚው ለእይታ ቀርቦ ነበር። የምሽቱ የክብር ተጋባዥ እንግዳ በዩናይትድ ስቴትስ የአፍሪካ ሕብረት አምባሳደር በዶክተር አሪካና ቺሆምቦሪ ኦዋክ የመክፈቻ ንግግር ነበር ዝግጅቱ የተከፈተው ዶክተር አሪካና አፍሪካዊነትና የጡት ካንሰር ላይ ያተኮረ ንግግር ለታዳሚው አድርገዋል። ይህንን የባህል ምሽት ያዘጋጀው ቼዝ ዘድሪም የተሰኘው የባህልና የውበት ድርጅት ከተቋቋመ ዘጠኝ ዓመታትን እንዳስቆጠርና በየአመቱ በሚያዘጋጃቸው መድረኮች በዩናይትድ ስቴትስ በተለይም በዋሽንግተን ዲሲና አካባቢዋ የሚኖሩ አፍሪካውያንን ለማቀራረብ ከፍተኛ አስተዋጽኦ እንዳለው የማዕከሉ መስራች ወይዘሮ ህሊና ተፈራ ትናገራለች። ኢቭኒንግ ኦፍ ካልቸርስ ብለን የምንሰይመው የባህል ምሽት ዝግጅታችን ሶስተኛ አመቱ ነው። አላማው እንግዲህ የቼስ ድሪም የድርጅታችን አላማ ቼስ ድሪም ካልቸር አርትን ቢውቲ አላማው የተለያዩ የባህል፣ የጥበብ፣ የወግ፣ የታሪክ ሁኔታዎችን በማሰባሰብ ከተለያዩ አለማት በተለይ አፍሪካ ቀመስ የሆኑ ሀገራት ባህላትንና ጥበብን የምናሳይበት ነው። በዚህ ዝግጅት ላይ ዘንድሮ በጣም የአፍሪካን ታሪክ ማግነን ስለነበረ ትልቁ አላማችን በእንግድነት የጋበዝ ናቸው የአፍሪካ ህብረት አምባሳደር ዶክተር አሪካና ናቸው። እንግዲህ 54ቱንም ሀገር የሚወክል ድርጅት ስለሚመሩ ዶክተር አሪካናን በክብር እንግድነት ጋብዘናቸዋል። በጣም ጥሩ ንግግር አድርገዋል። በተለይ ደግሞ ሰብአዊው ጎኑ የዘንድሮ ጡት ካንሰር ስለነበረ እሳቸው ደግሞ የሕክምና ባለሙያም ስለሆኑ በጡት ካንሰርም ዙሪያ በሴትነትም በእናትነትም በአፍሪካዊነትም በጣም ጥሩ ንግግር አድርገዋል እና የጡት ካንሰር ታክመው የዳኑ በዛ ውስጥ ያለፉበትን ያካፈሉበትን አጋጣሚ ነበረ ተጋብዘው ክብር የሰጠንበት ጊዜ ነበር። ለጡት ካንሰር ሰርቫይቨሮች በምሽቱ መረጃ ለማድረስ እና ግንዛቤ ለመፍጠር ከጡት ካንሰር ሕመም የዳኑ ሰዎች ያለፉበትን መንገድ ለምሽቱ ታዳሚ አጋርተዋል። ቬሮኒካ ሙሴ የጡት ካንሰር ህመምን በህክምና ያሸነፈች ሴት ናት። እሷን መሰል ጥቂት ኢትዮጵያውያን ጋር የጡት ካንሰርን በተመለከተ ግንዛቤ ለማስጨበጥ ተገኝተው ነበር። ድነን፣ እግዚአብሔር ይመስገን። ሌሎችም አሉ እንደገና ተመልሶባቸው የሚታገሉ የእኛም ሚነው በየቀኑ መንገዳችን ቀላል አይደለም። እና ይሄን አይነት ዝግጅት ላይ ግን ስለዚህ በሽታ አዌርነስ መሰጠት አንደኛ ከመታመማቸው በፊት ማንኛውም ሰው ሄዶ ወደ ህክምና እኛን አይቶ በጊዜ እንዲሄድ ያደርገዋል። ሁለተኛ ደግሞ በበሽታውም ላይ ላሉት ደግሞ ይሄ ነገር ትኩረት በተሰጠቆ ቁጥር ለሁሉም ነገር በሽታው ትኩረት በተሰጠው ቁጥር ወደፊት መድኃኒት እንደሚገኝለት በተስፋ እንደሚገኙ ተስፋ አለኝ። ይሄ ደግሞ የሚፈጠረው እንደ ሁሌ አብረን ኮንቲኔንቱ አፍሪካን በአጠቃላይ ተባብሮ አንድ ደረጃ በዛ ላይ ደግሞ ከዚህ ሁሉ ደግሞ ሌላ ያው የባህል ደግሞ ችግር አለ አለመናገር አለመውጣት እንደ መጥፎ እንደ እርግማን ምናምን ተይዞ ስለሚታይ ይሄ በሽታ አለመናገርና ከበሽታውም ሌላ ደግሞ ብቻ መሰቃየት ደግሞ አለ እና ይሄ ይሄ የሚያጠፋው እንደዚህ አይነት መድረኮች ብዙ ቢዘጋጁ በየጊዜው ቢዘጋጁ ትልቅ ጥቅም አለው። ከካንሰር ህመም በሕክምና የዳኑ ተጋባዥ ሴቶችን ለማበረታታት በዩናይትድ ስቴትስ የአፍሪካ ህብረት አምባሳደር በዶክተር አሪካና ቺሆምቦሪ የአበባ ሽልማት ተበርክቶላቸዋል። I'd like to at this time to give you something, just a little token of our appreciation for life. The fact that you're here. Please give them a round of applause. And we're extremely proud of seeing the growth and making sure that so many people have a voice in recovery camera. ተመሳሳይ በታሪክ የዳበሩ መድረኮች በተደጋጋሚ ቢዘጋጁ ጠቀሜታቸው ከፍተኛ እንደሆነና ቢሮቸውም ለሚያስፈልገው እርዳታ ከጎን እንደሚቆም ነበር የተናገሩት። የታዳሚውን ቀልብ ገዝቶ ያመሸው የተለያዩ ባህላዊ አልባሳት ከታሪኮቻቸው ጋር የቀረበበት መድረክ ነበር። በቼዝ ድሪም የሚዘጋጀው አመታዊ የባህል ምሽት የተለያየ አቀራረብ ይዞ በሚቀጥለው አመትም እንደሚዘጋጅ ታሪኩንና ባህሉን ማስተዋወቅ ለሚፈልግ ለማንኛውም ሰው መድረኩ ክፍት እንደሆነ የድርጅቱ መስራችንና ስራ አስኪያጅ ወይዘሮ ህሊና ተፈራ በመጨረሻ ገልጻለናለች። የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ አትቪዋ ሀሪክ እንዲሁም በትዊተር ሀሽታግ ጋቢና በየወን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን የመራው ሞቅቢል ያበሮ ስናስተናግዳቸው ነበር ነው። እኔ መስታወት አረጋውና ጽዮን ግርማ ነበርን። ደህና እደሩ።